በመጀመሪያም ርዕሶቹን እንሆ። የአፍሪቃ መንግስታት ዲሞክራሲያዊ ስርዓትን ከስያሜው ባለፍ በትክክለኛ ይዘቱ ገቢር እንዲያደርጉት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ መከሩ። ኦባማ ዛሬ አዲስ አበባ ስለተሰበሰቡ ለአፍሪቃ ህብረት አባል ሀገራት መሪዎችና ተወካዮች እንደነገሩት የአፍሪቃ መንግስታት ለዜጎቻቸው የሥራ ዕድል መፍጠር፣ ሙስናን ማስወገድ፣ ሕግና ደንብን ማክበር፣ ለየህዝባቸው ፍላጎት መገዛት አለባቸው። የሊቢያ ፍርድ ቤት የቀድሞው የሀገሪቱ ገዢ የኮሎኔል ሙአምር ቃዛፊ ልጅንና ሌሎች ሰባት ባለሥልጣናትን በሞት መቅጣቱን የሕግ ባለሙያዎችና የመብት ተሟጋቾች ተቃወሙት። ትሪፖሊ ዛሬ ያስቻለው ፍርድ ቤት ከስምንቱ ባለሥልጣናት በተጨማሪ 23 ሰዎችን ከዕድሜ ልክ እስከ ሦስት ዓመት በሚደርስ እስራት ቀጥቷቸዋል። የቱርክ መንግሥት የኩርዲስታን ሠራተኞች ፓርቲ ከተሰኘው አማጺ ቡድን ጋር የሚያደርገውን ድርድር ሙሉ በሙሉ ማቋረጡን አስታወቀ። የቱርክ ጦር አማጺውን ቡድን ይዞታዎች መደብደቡን ዛሬም እንደቀጠለ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በምሕፃሩ ለቱርክ መንግሥት ሙሉ ድጋፉን ሰጥቷል። ዜናው በዝርዝር። የአፍሪቃ መሪዎች የዲሞክራሲያዊ ስርዓትን እንዲያከብሩ፣ ሙስናን እንዲዋጉና ለዜጎቻቸው ሥራ እንዲፈጥሩ የዩናይትድ ስቴትሱ ፕሬዚደንት መከሩ። ፕሬዚደንት ባራክ ኦባማ ዛሬ አዲስ አበባ ውስጥ ለአፍሪቃ ኅብረት አባል ሀገራት መሪዎችና ተወካዮች ባደረጉት ንግግር እንዳሉት አፍሪካ ከሁከት አመፅና ግጭት የምትላቀቀው መሪዎቿ ሕግና ደንብን ሲያከብሩ ዲሞክራሲያዊ ስርዓትን ሲገነቡና ለሕዝብ ፍላጎት ሲገልጹ ነው። ኦባማ እንዳሉት አዲሲቱ አፍሪካ እያጎነቆለች ነው። ይሁንና ጋዜጠኞች ሙያዊ ኃላፊነታቸውን በመወጣታቸው ብቻ እየታሰሩ፣ የሲቪል ማኅበራት እየተደፈለቁ የዲሞክራሲያዊ ስርዓት እየተገነባ ነው ማለት ሐሰት ነው እንደ አሜሪካው ፕሬዚዳንት እምነት ዲሞክራሲ መደበኛ ምርጫ ማለት ብቻ እንዳልሆነ ማስታወቅ አለብኝ። ጋዜጠኞች ምግባራቸውን በማከናወናቸው ብቻ እየታሰሩ መንግሥት በሲቪል ማኅበራት ላይ በሚወስዱ እርምጃ ምክንያት አቀንቃኞች እየተዋከቡ ዲሞክራሲ በስም እንጂ በገቢር አለ ማለት አይቻልም። መንግሥታት የሕዝባቸውን መብት እስካላከበሩ ድረስ ሀገራት የነፃነትን ሙሉ ቃል ገቢር አድርጓል ማለት አይቻልም። until ኦባማ የአፍሪቃ መሪዎች የየሀገራቸውን ህግ ወይም ሕገ መንግሥት እየጣሱ ዘመነ ስልጣናቸውን ማራዘማቸውንም ኮንነዋል። ብሩንዲን አብነት የጠቀሱት ፕሬዚዳንት ኦባማ አክለው እንዳሉት መሪዎች ወይም መንግስታት በስልጣን ላይ ለመቆየት ሲሉ ህግ በጣሱ ቁጥር ውጤቱም ግጭት አመፅና ጥፋት ነው። አፍሪካውያን መንግስታት ለዜጎቻቸው የስራ ዕድል እንዲፈጥሩ፣ የሴቶችን እኩልነት እንዲያከብሩ፣ የሴት ልጅ ግርዛትን የመሳሰሉ ጎጂ ልምዶችን እንዲያስወግዱም የአሜሪካው ፕሬዝደንት መክረዋል። ሀብት በተወሰኑ ሰዎች እጅ መከማቸቱና አብዛው ህዝብ በተለይም ወጣቱ ከየሀገራቱ ምጣኔ ሀብት አለመጠቀሙ የሚያስከትለውን ቀውስ ለማወቅ አሉ፣ የአሜሪካው ፕሬዝዳንት ለአፍሪቃውያኑ አስተናጋጆቻቸው፣ የሰሜን አፍሪቃና የመካከለኛው ምስራቅን ሁከት ግጭትና ትርምስን ማስተዋሉ በቂ ነው። የአፍሪቃን ምጣኔ ሀብታዊ እድገት ሰቅዘው ከያዙት አንዱ በአሜሪካው ፕሬዚዳንት እምነት ሙስና ነው። ፕሬዚዳንት ኦባማ ነቀርሳ ያሉት ሙስናም አሜሪካንን ጨምሮ የብዙ ዓለም ችግር ቢሆንም የአፍሪቃን ያክል የተንሰራፋበት የህዝብን ኑሮና ህይወት የሚጎዳበት ዓለም የለም። የአፍሪቃን ኢኮኖሚ ቆልፎ ከያዘው ማነቆ ይበልጥ ለማላቀቅ የሙስናን ነቀርሳ ከማስወገድ የተሻለ እርምጃ የለም። ልክ ናችሁ። ችግሩ የአፍሪቃ ወይም ከአፍሪቃ ጋር የሚነግዱ ወገኖች ብቻ አይደለም፣ ለአፍሪቃ ብቻ ልዩ አይደለም። ሙስና ዩናይትድ ስቴትስን ጨምሮ በመላው ዓለም አለ። እዚህ አፍሪቃን ግን ሙስና በሚሊዮን ዶላር የሚቆጠር ገንዘብ እያሳጣት ነው። ቢሊዮን ዶላር ማጣት ደግሞ ለአፍሪቃ ከአቅሟ በላይ ነው። ፕሬዚደንት ኦባማ 54 አባል ሀገራትን ለሚያስተናብረው ለአፍሪቃ ህብረት ንግግር ከማድረጋቸው በፊት የህብረቱ ኮሚሽን ፕሬዚደንት ወይዘሮ ኒኮዚና ድላማዚኒ ዙማ ኦባማ አፍሪቃን በመጎብኘታቸው አፍሪቃውያን መደሰታቸውን ገልጠዋል። በስልጣን ላይ የሚገኝ የአሜሪካ ፕሬዚደንት ኬንያንና ኢትዮጵያን ሲጎበኝ ለአፍሪቃ ህብረት ንግግር ሲያደርግም ከኬንያዊ አባት የሚወለዱት ኦባማ የመጀመሪያው መሪ ናቸው። ኦባማ በሁለቱ አገራት ያደረጉትን የአራት ቀናት ጉብኝት ዛሬ አጠናቀው ወደ ሀገራቸው ተመልሰዋል። የሊቢያ ፍርድ ቤት በቀድሞው የሀገሪቱ መሪ በኮሎኔል መዋመር ጋዛፊ ልጅና ባለሥልጣኖቻቸው ላይ ያሳለፈውን የሞት ቅጣት የሕግ ባለሙያዎችና የመብት ተሟጋች ድርጅቶች ተቃወሙት። ዛሬ ትሪፖሊ ያስቻለው ፍርድ ቤት የቃዛፊን ሥርዓት ባስወገደው ዓመፅ ወቅት የዘር ማጥፋት ወንጀል ፈጽመዋል ያላቸውን የቃዛፊን ወንድ ልጅ ሳይፍ አል ኢስላምን የቀድሞው የስለላ ድርጅት ኃላፊንና ሁለት የቀድሞ ጠቅላይ ሚኒስትሮችን ጨምሮ ስምንት ባለሥልጣናት በጥይት ተደብድበው እንዲገደሉ ወስኗል። ፍርድ ቤቱ ሌሎች 23 ሰዎችን ከዕድሜ ልክ እስከ 3 ዓመት በሚደርስ እስራት ቀጥቷል። ፍርዱን የሳይፍል አልእስላም ጠበቃ በፍርድ ቤት የተሸፈነ የርሸና ግድያ በማለት አጣጥለው ሲነቅፉት ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በበኩሉ ገለልተኝነት የጎደለውና በመረጃ ያልተደገፈ በማለት አጣጥሮታል የተባበሩት መንግሥታት ድርጅት የሰብዓዊ መብት ቢሮ በበኩሉ ውሳኔውን የነጻ ፍርድ ሂደትን ያላሟላ ብሎታል የኮሎኔል ሞሐመር ጋዛፊ ስርዓት ከተገረሰሰ ወዲህ ሊቢያ ማዕከላዊ መንግሥት የጸጥታ አስከባሪ ኃይል የሕግ ሥርዓትም የላትም ሊቢያን እንመራለን ከሚሉት ሁለት መንግሥታት ርዕሰ ከተማ ትሪፖሊ የሚገኘው ዓለም አቀፍ እውቅና የለውም ይህ ዶቸ በለ ነው። በሱዳን ላይ የተጣለው ዓለም አቀፍ ማዕቀብ እንዲነሳ የሳህል አካባቢ ሀገራት መሪዎች ጠየቁ። ኖዋክቾት ሞሪታንያ ተሰብስበው የነበሩት የ11 የአፍሪቃ ሀገራት መሪዎች ትናንት ባወጡት የጋራ መግለጫ እህታችን ባሏት ሱዳን ላይ የተጣለው ማዕቀብ ለሀገሪቱ ህዝብ ሲባል መነሳት አለበት። ሱዳን በምዕራባዊ ግዛቷ ዳርፉር በተነሳው የእርስ በርስ ጦርነት ሰበብ የምጣኔ ሀብት የጦር መሳሪያ ሽያጭና የዲፕሎማሲ ማዕቀብ ተጥሎባታል የሀገሪቱ ፕሬዚደንት ኦመር ሐሰን አልበሽርም ዳርፉር ውስጥ ተፈጽመዋል በተባለ የጦር ወንጀል ሰበብ በተገኙበት እንዲያዙ ዓለም አቀፉ ፍርድ ቤት ወስኖባቸዋል ራሳቸው አልበሽር የተካፈሉበት የሞሪታንያው ጉባኤተኞች እንደሚሉት ማዕቀቡ የሱዳንን ህዝብ ከመጉዳት በስተቀር ለሰላም የተከረው ነገር የለም ከምዕራብ ሞሪታንያ እስከ ምስራቅ አፍሪቃ ኤርትራ የሚገኙ ሀገራትን የሚያስተናብረው የሳህል ማህበር አባል ሀገራት መሪዎች ኑዋንክቾት፣ ሞሪታንያ የተሰበሰቡት የተራቆተውን አካባቢ አረንጓዴ ግንብ በተባለ አትክልት ለማልማት በያዙት እቅድ ላይ ለመነጋገር ነበረ። እቅዱን የተባበሩት መንግስታት ድርጅት ደግፎታል። የቱርክ መንግስት የኩርዲስታን ሰራተኞች ፓርቲ ፔኬኬ በኩርድ ምሕፃረ ቃሉ ከተሰኘው አማጺ ቡድን ጋር የሚያደርገውን ድርድር ሙሉ በሙሉ ማቋረጡን አስታወቀ። የቱርክ ፕሬዚዳንት ሬሰብ ታይብ ኤርዶሃን ዛሬ እንዳስታወቁት መንግስታቸው ከቡድኑ ጋር የሚያደርገው ድርድር ቡድኑ ቱርክን ማሸበሩን ሙሉ በሙሉ እስኪያቆም ድረስ አይቀጥልም። የቱርክ ጦር ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ ብሎ የሚጠራውን ቡድን ይዞታዎች ባለፈው ሳምንት በጦር ጀት መደብደብ እንደጀመረም የኩርዶች አማጽያን በሌላ አቅጣጫ ሁለት ባልደረቦቹን መግደላቸውን አስታውቆ ነበረ። ሁለቱን ወታደሮች ግድያ ከሽብር ጥቃት የቆጠረው የቱርክ መንግስት የኩርዶቹንም የአይሲስንም ይዞታዎች እየደበደበ ነው። የቱርክን እርምጃ አንዳንድ ምዕራባውያን መንግስታት ለመደገፍ ቢያቅማሙም ዩናይትድ ስቴትስና ቱርክ አባል የሆነችበት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ደግፈውታል። የኔቶ አባል ሀገራት ተወካዮች በጉዳዩ ላይ ዛሬ ተነጋግረዋል። የቱርክ ውጭ ጉዳይ ሚኒስትር ሜቭሉት ካቮ ሶግሉ መንግስታቸው ከኔቶ አባል ሀገራት ድጋፍና ትብብር እንደሚፈልግ አስታውቀው ነበረ። በእርግጠኛ ድጋፍ እንጠብቃለን። በአካባቢው ስላለው የጸጥታ ስጋት ከኔቶ ተባባሪዎቻችን ትብብርና ድጋፍ እንጠብቃለን። የቱርክ ገዢ ፓርቲ ኤኬ ቃል አቀባይ ማምሻውን እንዳስታወቀው ደግሞ ከኩርዶቹ አማጽያን ጋር ላለፉት ሶስት ዓመታት የተደረገው ድርድር የሚቀጥለው የቡድኑ ታጣቂዎች ሙሉ በሙሉ ትጥቅ ሲፈቱ ብቻ ነው። ቃል አቀባዩ አክሎ እንደተናገረው ቡድኑ ቱርክን እያሸበረም ድርድር የለም። ግብፅ ውስጥ አንድ የቤት ቁሳቁስ ማምረቻ ፋብሪካን ያጋየ የእሳት ቃጠሎ 19 ሰው ገደለ፣ በመቶ የሚቆጠሩ ሌሎች ሰዎችም አቆሰለም። የግብፅ ባለሥልጣናት እንዳስታወቁት አደጋው የደረሰው ከካይሮ በስተሰሜን ኦቦር በተሰኘው ከተማ በሚገኝ የቁሳቁስ ፋብሪካ ውስጥ ነው። የግብፅ መንግሥት የሚቆጣጠረው አልአህራም ጋዜጣ እንደዘገበው ደግሞ እሳቱ የተነሳው በፋብሪካው አሳንስር ወይም ሊፍት ውስጥ የነበረ የጋዝ ማከማቻ ጋን ድንገት ፈንድቶ ነው። የጋዝ ማከማቻው ጋን የፈነዳበት ትክክለኛ ምክንያት ግን እስካሁን በውል አልተነገረም። ይህ ዶቸ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላይ አስታውሳችሁ። የአፍሪቃ መንግስታት ዲሞክራሲያዊ ስርዓትን ከስያሜው ባለፍ በትክክለኛ ይዘቱ ገቢር እንዲያደርጉት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ መከሩም። ኦባማ ዛሬ አዲስ አበባው ስለተሰበሰቡ ለአፍሪቃ ህብረት አባል ሀገራት መሪዎችና ተወካዮች እንደነገሩት የአፍሪቃ መንግስታት ለዜጎቻቸው የሥራ ዕድል መፍጠር፣ ሙስናን ማስወገድ፣ ሕግና ደንብን ማክበር፣ ለየህዝባቸው ፍላጎት መገዛት አለባቸው። የሊቢያ ፍርድ ቤት የቀድሞው የሀገሪቱ ገዢ የኮሎኔል ሞአምር ቃዛፊ ልጅንና ሌሎች ሰባት ባለሥልጣናትን በሞት መቅጣቱን የሕግ ባለሙያዎችና የመብት ተሟጋቾች ተቃወሙት። ትሪፖሊ ዛሬ ያስቻለው ፍርድ ቤት ከስምንቱ ባለሥልጣናት በተጨማሪ 23 ሰዎችን ከዕድሜ ልክ እስከ 3 ዓመት በሚደርስ እስራት ቀጥቷል። የመብት ተሟጋቾች የፍርዱን ሂደት ገለልተኝነትና መረጃ የጎደለው ብለውታል። የቱርክ መንግስት የኩርዲስታን ሰራተኞች ፓርቲ ከተሰኘው አማጺ ቡድን ጋር የሚያደርገውን ድርድር ሙሉ በሙሉ ማቋረጡን አስታወቀ። የቱርክ ጦር የአማጺውን ቡድን ይዞታዎች መደብደቡን ዛሬም እንደቀጠለ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ለቱርክ መንግስት ድጋፉን ሰጥቷል። የዜናው መልእክት የእስካሁኑ ነበር።